ባለፈው አርብ መጋቢት 24 ቀን 2013 ዓ ም ጠዋት በተለያዩ ወንጀሎች ተጠርጥረው ፖሊስ በቁጥጥር ስር ካዋላቸው ስምንት የጅማ ዩኒቨርሲቲ አመራሮችና ሰራተኞች የቀድሞው የዩኒቨርሲቲው የአካዳሚክ ምክትል ፕሬዝዳንት ዶክተር አዱላ በቀለ ይገኙበታል። ባለቤታቸው ወይዘሮ ብርቱካን እድሉ ዛሬ ከሰአቱን ለዶች ቬሌ በሰጡት ቃለምልሳቸው እስከ ባለፈው ወረሃ ጥቅምት ድረስ ለሁለት ዓመታት ያህል በተጠቀሰው ኃላፊነት ያገለገሉት ዶክተር አዱላ በቀለ አሁን ላይ ደግሞ በዩኒቨርሲቲው የሶስተኛ ዲግሪ ተማሪዎችን በ በማስተማር እና በተመራማሪነት እያገለገሉ መሆኑን በመግለጽ አርብ በማለዳው በፖሊስ ተይዘው ወደ ጅማ ከተማ ከፍተኛ ፖሊስ ጣቢያ መወሰዳቸውን ነግረውናል። አርብ እኛ ተኝተን ነበረ በራንኳኩ በር ተከፍቶ ስናያቸው ሁለት መሳሪያ የያዙ ፖሊሶችን ነው ያየነው። በር ላይ ምንድን ነው ስንል ተጠርጥራቸዋል መሳሪያ አለ ስለተባልን ቤታቸውን ልንፈትሽ ነው የመጣ ነው አሉን። ማንም ሰው ይጠረጠራል፣ ግን ደግሞ ህጋዊ ለማድረግ የፍርድ ቤት ትእዛዝ መያዛችሁን ማረጋገጥ እፈልጋለሁ ስል በስልክ ነው ስለታዘዝ ነው እና በስልክም መፈተሽ ይቻላል አሉን። ከዚያ ባለቤት ውጭ ቆመ፣ ሌሎች ተጨማሪ ፖሊሶች መጡ። መፈተሽ ይቻላል ሲሉ እሺ ብለን ሁሉን ነገር እናሳያቸዋለን፣ ፈትሹ ብለን ፈቀድንባቸው። ገብተው ፈትሸው ሁሉን ነገር አይተው ኮምፒውተር አስከፍተው ካሜራ ቪዲዮ ነበር፣ እሱንም አይተው ፍላሽ ዲስክ ብቻ ይዘው ሄዱ። ከዚህ በፊትም የዛሬ ሁለት ሳምንት ገደማ በተመሳሳይ ከዩኒቨርሲቲው ፕሮፌሰር ኢሳያስ ከበደ እና ዶክተር ጉድና ከበደ የሚባሉ ሁለት የዩኒቨርሲቲው መምህራን ታስረው ነበር ያሉን ወይዘሮ ብርቱካን፣ በእለቱ ጠይቀው የተረዱትንም ሲያብራሩ እነሱ ከአስራ ሁለት ሰዓት በፊት ነበር የመጡት። ወደ ሁለት ሰዓት ምናምን ሊሆን ይችላል የሄዱት፣ ሁሉም አንድ ላይ ማለት ነው። እዛ ሄደን ጠየቅናቸው። ከላይ ነው እና የታዘዝነው የተባሉት አንድም ነገር የለም ሲጣራ ደግሞ እነግራቸዋለን ሲሉን ነበረ። ወደ አስር ሰዓት አስራ አንድ ሰዓት አካባቢ ሲሆን በቃ ያድራሉ እና ልብስ አምጡላቸው ፍራሽ አምጡላቸው የሚባል ነገር ሰማል። ቅዳምን ወደ ከሰዓት ይመስለኛል ያናግረውን አላሉን። ለመጠየቅም አመቺ አልነበረም። ከርቀት ስለምናወራ ፖሊሶቹን ደግሞ ስንጠይቅ እስከ አሁን የስራ ቀን አይደለም ጉዳዩ ሰኞ ነው የሚጣራውና እስከ ሰኞ ጠብቁ ተባልን። ከዶክተር አዱላ በቀለ በተጨማሪ የጅማ ዩኒቨርሲቲ ጥናትና ልማት ዳይሬክተር ፕሮፌሰር ሱልጣን ሱሌማን፣ በዩኒቨርሲቲው የቀዶ ሕክምና መምህር ዶክተር ብልሱማ ሙላቱ እና ሌሎች አምስት የዩኒቨርሲቲው የስራ ኃላፊዎች እንዲሁም ትናንትናና ዛሬ በተጨማሪነት የተቀላቀሉትን ሁለት ሰዎች ጨምረው አስር የዩኒቨርሲቲው መምህራንና ሰራተኞች ህዝብን ለሁከት በማነሳሳት ወንጀል መጠርጠራቸውን ዛሬ ለፍርድ ቤት በቀረቡበት ወቅት መገለጹም ተነግሯል። ዛሬ እንግዲህ ሁለት ሰዓት በፊት ነው እዛ የደረስ ነው፣ እዛው ጅማ ከአራት እስከ አምስት ባለው ፍርድ ቤት አቀረቧቸው። እንደምንም ተጋፍተን አንድ አምስት ሰው የምንሆን ገባን። እነዚህ አስር ሰዎች በአንድ ላይ ነው የቀረበው ጉዳያቸው ዛሬ ጠዋት የገባው ከመንገድ መጥቶ ተደውሎለት አይቀረ የቀረ ዶክተር ተክሉ ነበረ፣ እሱም ከመንገድ መቶ ዛሬ ጠዋት ነበር የሄደው ተፈልጊ ያለው ብሎ ሌላውም ጋዲሳ በቀለሚ የሚባል የነርሲንግ ዲፓርትመንት አስተማሪ ትላንት ነበር የገባው። አርብ ከገቡ ስምንት ተጨማሪ ማለት ነው። አዎ፣ አስሩም አንድ ላይ ቀረቡ። ፖሊስ ተጠርጥረዋል ብሎ ያቀረበው መንግስትን የመገልበጥ ሙከራ አድርገዋል፣ ሸኔ የሚባሉትን በሀሳብ እና በብር ደግፈዋል፣ ጅማን ከተማ ጅማ ዩኒቨርሲቲ ውስጥ በጅማ ስር ያሉ ወረዳዎችን እና ቀበሌዎችንም ጭምር ህዝብን በመንግስት ላይ በማነሳሳት ተጠርጥረዋል። ስለ ጉዳዩ ከዩኒቨርሲቲው ፕሬዝዳንትና ከጅማ ከተማ ፖሊስ መምሪያ ወንጀል ምርመራ ክፍል በማረጋገጥ ተጨማሪ ማብራሪያዎችንም ለማግኘት ያደረግነው ጥረት ለዛሬ አልተሳካም። በሌላ በኩል ከዚህ ቀደም በጅማ ዩኒቨርሲቲ የ2012 ዓ ም ተመራቂ ተማሪዎች የምርቃ ስነስርዓት ላይ ፖለቲከኛ ጀዋር መሐመድን ጨምሮ ሌሎች ይፈቱ ሲል ጮክ ብሎ የተናገረውና በኋላም በሌሎች ወንጀሎች ተጠ ተጠርጥሮ የታሰረው ሙሐመድ ዴክሲሶ መጋቢት ሰባት በፍርድ ቤት በግል ዋስ እንዲለቀቅ ብታዘዝም ከመጋቢት 23 ቀን 2013 ዓ.ም ጀምሮ ታስሮ የሚገኝበትን እንኳን ማወቅ እንዳልተቻላቸው ወንድሙ ሱልጣን ዴክሲሶ ለዶችቬሌ ተናግረዋል። ከመንግስት አካላት ይሄ ነው የምታል መልስ አላገኘንም። ሰብአዊ ማ ኮሚሽንም በህይወት ማኖሩና አለማኖሩም እንኳን ያረጋግጡ ጠይቀን ምንም እስከ ዛሬ ያገኙትና የደረሱበት ነገር የለም። ለዶችቬሌ ለተጠናቀረው ዘገባ ስዩም ጌቱ ነኝ። Ka'adiz Abba